የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ አርብ ሚያዝያ 18 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። የጌዲዮ ተወላጆች የጉጂ ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአካባቢው ሰላም ወደ ነበረበት መመለሱ እንዲረጋገጥላቸው ጠየቁ። ብሊ ለሙቅሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡ። እኛ በእግራችን ረግጠን እንገባለን አገራችን ነውና በሙሉ ዘገባ እንመለስበታለን። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ ዛሬ በኦርቶዶክስ ይቅርታ፣ አድማጮች። ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦ ውሏል። ስለ እሱም የሚያተኩሩ ፕሮግራም አለን። ዛሬም እኛ ይህንን በዓል ስናከብር ወገኖቻችን እያሰብን፣ ይልቁንም አገራችን ኢትዮጵያን እያሰብን ልናከብረው የሚገባ በዓል ነው። እሱ ወዶናልና እኛም ልንዋደድ ያስፈልገናል። ዛሬ በሀገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኔል ናቸው። ይዘናቸዋል። ሌሎች ለምሽቱ ያዘጋጅ ናቸው። ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልዩ ካውንስል ሮበርት ሙለርን የምርመራ ሂደት ለማሰናከል ሲሉ የዋይት ሀውስ ቤተ መንግሥት ካውንስል የነበሩትን ማጋንን ሙለርን ከስራቸው እንዲያባረሩ አዘዋል የሚለውን ክስ አስተባብለዋል። ሙለር ከሦስት ዓመታት በፊት ከተካሄደው የትራምፕ የምርጫ ዘመቻ ጋር ሩሲያ ግንኙነት ይኖራት እንደሆነ የማጣራት ምርመራ ሲያካሄዱ መቆየታቸው የሚታወቅ ነው። ሙለርን የማባረር ሕጋዊ ፍቃድ ያለኝ ቢሆንም የውሸቱ ሚዲያ ተሳስቶ እንዳቀረበው የዋይት ሀውስ ቤተ መንግስት ካውንስል የነበሩት ማጋንን ሙለር እንዲያባረሩ አልጠየቅኩም። ሙለርን ለማባረር በወስን ማጋን መጠየቅ አያስፈልገኝም ራሱ አድርገው ነበር ሲሉ ትራምፕ ዛሬ በትዊተር ገጻቸው ላይ ገልጸዋል። ቻይና የቤልት ኤንድ ሮድ ኢኒሺዬቲቭ ወይም የመቀነትና መንገድ መድረክ የተባለውን እቅዷን የማሻሻል አላማ እንዳላት አመላክታለች። ማሻሻያ የምታደርገው ግልጽነት ይጎድለዋል፣ የአካባቢ ጥራት ጥበቃው አደጋ አለው፣ ለመሰረተ ልማት ዝርጋታ የሚሰጠው ገንዘብ የብድር ጭነትን ያስከትላል ለሚሉት ነቃፊዎቿ ምላሽ ለመስጠት መሆኑ ግልጽ ሆኗል። የቻይናው ፕሬዚዳንት ዢ ሺ ዢንፒንግ ዛሬ ቤጂንግ በተደረገው የሁለተኛው ቀን የቤልት ኤንድ ሮድ ኢኒሽቲቭ ጉባኤ ላይ ባደረጉት ንግግር የበለጸጉት ሀገሮች ስለሚያቀርቧቸው ነቀፌታዎችና ከእስያ አጋሮቻቸው ስለሚሰሙት ቅሬታዎች መንግስታቸው እንደሚያውቅ በግልጽ ተናግረዋል። ሁሉም ነገር በግልጽነት መሰራት አለበት፣ በምንም አይነት ለሙስና ትዕግስት አይኖርም ብለዋል። መንግስታቸው በአሁኑ ወቅት መሰረተ ልማትን ለመዘርጋት በሚደረገው ኮንትራት የዓለም አቀፍ መልክን ያከበረ እንዲሆን ለማበረታታት ሲል የእዳ ዘላቂነት ማዕቀፍ ያቀርባልን ብለዋል የቻይናው መሪ። ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይንም ከባድ አውሎ ነፋስ የተቀላቀለበት ማዕበል ትናንት ሌሊት ሰሜን ሞዛምቢክን አተራምሰዋል። ሰላሳ ሺህ የሚሆኑ ሰዎች ማዕበሉ ሊደርስባቸው ይችላል ከሚባሉት ቦታዎች እንዲወጡ መደረጉን የአስቸኳይ ጊዜ ሥራ ባለሥልጣናት ገልጸዋል። የአየር ትንባዮቹ በገለጹት መሠረት ኬኔት በአምስት ሜትር ርዝመት የሚዘሉ ማዕበሎችን ሊያስከትል ይችላል። ስድስት መቶ ሚሊ ሜትር የሚሆን ዝናብ የማውረድ አቅምም አለው ተብሏል። በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺዎች የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያናት እና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎች ጽንፈኛ ሙስሊም ናቸው መባሉ የሚታወቅ ነው። አብዱላሂ ሙሐመድ የተባሉ የ48 ዓመት ዕድሜ አማኝ ከጸሎቱ በፊት ለአሶሽየትድ ፕሬስ ሲናገሩ ሙስሊሞች ብቻ ሳይሆኑ ቡድሃውያን፣ ክርስቲያኖችና ሂንዱዎች ሁሉም ስጋት አድሮባቸዋል ብለዋል። ሽሪላንካ ውስጥ ተጨማሪ ጥቃት ሊኖር ይችላል የሚል ወሬ ስላለም ኮሎምቢያ ያለው የዩናይትድ ስቴትስ ኤምባሲ ሰዎች ከእምነታቸው ቦታ እንዲርቁ መክሯል። አድማጮች ለሰዓቱ ያዝናቸው ናቸው። አጠራሉ አለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ትግሽቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና በአሜሪካ ድምጽ የተዘጋጀ የሚቀርብላችሁን የጋቢና ቪኦኤ ዝግጅታችንን ነው የምትከታተሉት። ወደ መጀመሪያው ዝግጅታችን እንለፍ። ከምስራቅና ምዕራብ ጉጂ ዞኖች የተፈናቀሉ የጌዲዮ ብሔር ተወላጆች ውስጥ በመጀመሪያው ዙር አስራ አምስት ሺ ዜጎችን ወደ ቀያቸው ለመመለስ ከትላንት በስቲያ አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው ማለትም በአካባቢው የተፈናቀሉበት ጉጂ ዞን ማለት ነው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለስልጣናት በገደብ ወረዳ ተፈናቃዮቹ በሚገኙበት ቦታ ተገናኝተው በተወያዩበት ጊዜ ነው። በተጨማሪም በምዕራብ ጉጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋቸዋል። ዮናታን ዘብዲዎስ ከዲላ በተከታዩ ዘገባ ይዳስሰዋል። ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች የተፈናቀሉ የገዲኦ ብሔር ተወላጆችን ወደ ቀያቸው ለመመለስ ዓላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ የመንግስት ባለስልጣናት በተገኙበት በገዲኦ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያ ዙር 150 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረጉ ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ከመሆናቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሀሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሀሳብ ተቃውመውታል። የቅርጫ ተፈናቃይ አቶ ጎበና ወሬራም በ2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው እየሞተ ነው፣ ሰው እየተዘረፈ ነው። እርዳታ የተሰጠው ዋሮ ጠቅላላ ከህዝብ ተዘርፎ ህዝቡ ለሶስተኛ እና ለአራተኛ መፈናቀል ተዳርጓል። አቤት ሲባል እዛ ታች ያለው ወረዳ አስተዳደር የሚሰማ አይደለም። ይህ የወረዳ ፖሊስ ሶሞት ቢለውም ለአቤቶታ ሶስት ሄድ እየተቀበለ አይደለም። ይህ በሆነበት በእውነት ሰላም አለ ሲባል ያመናሉ እነት እግዚአብሔር አሳያችሁ የቅርጫ ወረዳ ልዩ ጅጋ ቀብረ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁ የነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠልልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም ያደረገ ቅድመ ዝግጅት አለመኖርን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶ ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢ ሰላም አለመረጋጋቱን የተናገሩት አቶ አለማየሁ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በህግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል። እንደ በፊቱ በየቀኑ አራትና አምስት እየተገደለ ስላይደለም አንጻራዊ ሰላም አለ እላለሁ። የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ላይ ትንኮሰ አለ ጋደ ሰሰወከ ማለት ነው ከቅመለ ምልሻ አንድ ሰው ተመትቷል። ከኦነግ ጋር ተጋጭተው ማለት ነው ብሊ ለሙቅሳ ላይ ትላንትናው የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡኛ በእግራችን ረግጠን እንገባለን ሀገራችን ነውና። የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈጻጸም ስህተት እንደማይደገግም ገልጿል። መንግስት፣ በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህም በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌዴራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል። ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጎጆ ኦሮሞዎችም የተፈናቀሉ ዜጎችን መልሶ ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብለዋል። የደቡብ ክልል ምክትል ርዕሰ መስተዳደርና ና የክልሉ ሰዋፍት ና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብለዋል። በክልሉም ሆነ በአገር ደረጃ የፀጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ፀረ ሰላም ኃይል በማለት የገለጧቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳደሩ የአገሪቱን የሀገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል። ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በበራስ ይሰራ ነው የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናቸው። ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግሯል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጠዋል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዚዳንቱ የጉጂ ኦሮሞና የገዲኦ ብሄር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግሯል ከሚያዛ 2011 ዓ ም ጀምሮ እስከ ሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ፣ ገዲኦ ዞን ዲላም ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ። በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የህክምና ባለሙያዎች ቅሬታቸውን ያሰሙበት ሰላማዊ ሰልፍ ትናንት ባሕር ዳር ከተማ ውስጥ አካሂደዋል ጥያቄዎቻቸው ከቅጥር ከደሞዝ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ተናግረዋል ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች ቁጥራቸው ወደ ሁለት መቶ የሚጠጉ ከፈለገ ሕይወት ሪፈራል ሆስፒታል ከጋምቢ ቲቺንግ አጠቃላይ ሆስፒታል ከጥበበ ጊዮን ስፔሻላይዝድ ሆስፒታል እና ከአዲስ ዓለም ሆስፒታል የተውጣጡ የህክምና ባለሙያዎችና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል። እናቶችና ህጻናት በከፍተኛ መጠን በሚሞቱባት ሀገር በሚሞቱባት ሀገር ዶክተር ያልተቀጠረ ዶክተር ሐኪም የማይቀጠል ሐኪም ሊኖር አይገባም። የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር። የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማጥቅሞች ጋር በተያያዘ ነበር። ስሜ ዶክተር አንድነት አዱኛ ይባላል። በፈለገ ሕይወት ሪፈራል ሆስፒታል ጠቅላላ ሐኪም ነኝ። እንደ ሀገር አቀፍ የሐኪሞችን ችግር ካየን የመጀመሪያው የደሞዝ ጥያቄ ነው። የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉ። 48 ሐኪም ተመድቦላቸው መቅጠር የምንችለው አስር ሐኪም ነው ስልክ እንደውልላቸዋለን ተብሎ ተበትነዋል። በዚህ ሰዓት ባለፉት ሁለት ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ። ዶክተር ታደሰ ፈንታ እባላለሁ በባህርዳር ዩኒቨርሲቲ የመጀመሪያ ዓመት የቀዶ ሕክምና ተማሪ ወይም ነኝ። ሄልዝ ኢንሹራንስን በተመለከተ ነው። የጤና ሕክምና እንዲኖረን እንፈልጋለን። በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን ከአማራ ብዙሀን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የሕክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል አቋቁሞ የዳሰሳ ጥናት ማጥናቱንም ገልጸዋል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞቹ ያነሱት ጥያቄ ደግሞ ከወጪ መጋራት ጋር የተያያዘ ነው። አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሸሪንግ 43 ሺ ብር አካባቢ ነው። ነገር ግን አንድ ሰው ሙያው ፈቃዱን ማግኘት ካለበት 427 ሺ ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን ያንን የሙያ ፈቃዱን እስከሚያገኝ ድረስ የሚከፈለው ደግሞ አንድ መቶ አስራ ሁለት ሺ ብር ብቻ ነው። ስለዚህ የሚወጡት ህጎች የሚወጡት ፖሊሲዎች በሙሉ ሀኪሙንና የህክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑ። የሳይንስና ከፍተኛ ተቋማት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው መልስ ሰጥተዋል። ወጪ መጋራት ጋር በተገናኘ ያቸውን ሰልጠ ማስከዙ በፊቱም በሌሎች ተቋማት ስለተነሳ እንዲጋሩ የሚጠበቀው ወጪ የተጋነነ ነው፣ ትክክለኛ ወጪውን አይገልጽም የሚል ተነስቷል። ወደ አራት መቶ ሰማኒያ ሺህ እንደዚህ እንገራለን የሚል ይሄ ምንጩ ምን እንደሆነ ወደኋላ ሄዶ የመፈተሽ ስራ እንዲሰራና ትክክለኛ ወጪ በትክክል ተሰጥቶ ያንኑ እነሱ ላይ የወጣባቸው ወጪ እንዲቀሩ በሁለቱ ሚኒስትር መስሪያ ቤቶች ተነስታ፣ ይሄ ሲጠናቀቅ ለሁሉም ተማሪዎች ተግባር የሚደረግ ነው የሚሆኑ የሙያ ፈቃዳቸውን ሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኘ ስላልሆነ፣ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋላታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው። መቼ እውን ይሆናል? ስራው ተጀምሯ ሊጠናቀቅ ባለሙያዎቹና ባለሙያዎቹ ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበጊዮን ስፔሻላይዝድ ሆስፒታል ጋር ለአስራ ሁለት ዓመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም። ይላሉ የጥበበ ጊዮን ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲ ና የፈለገ ህይወት ሪፈራል ሆስፒታል ነው ለአስራ ሁለት ዓመት አብረው በጋራ ሲሰሩ ነበረ ምክንያቱ ፋይናንሻል ነው የሚል ከበር አለው በትክክል ኢንቨስቲጌት ማድረግ ይፈልጋል የሰልፉ ዋና ዓላማ የሚመለከተው አካል ይህንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው ነገር ግን አስራ ሁለት ዓመት ከሰሩ በኋላ ያለምንም ባግራውን ፈለገ ህይወትን በቂ ሀኪም ሳይኖረው ጥበበጊዮንም ወይም አዲሱ የባህርዳር ዳር ዩኒቨርሲቲ በቂ መሳሪያ ሳይኖረው በአመራሮች እልህ ብቻ ሁለቱ ተቋማት ተፋቱ ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር ብሞክርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የሕክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ከአሜሪካ ድምፅ ከጋቢና ቪዮ የሚተላለፍላችሁ ፕሮግራም ይቀጥላል። ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦ ውሏል። በሀገር ውስጥና ውጭ ያሉ ብዙ ኢትዮጵያውያን ወደ አብያተ ክርስቲያናት በመትመም በስግደት በጾምና በጸሎት ቀኑን አሳልፈዋል። የቀኑን ሃይማኖታዊ ዳራና ምእመናን በዓለማዊ ኑሯቸው ልብ ሊሏቸው የሚገቡ የበዓሉን አንደምታዎች ይነግሩን ዘንድ የጠየቅናቸው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቀጣዩን አነጋግረውናል። ያነጋገራቸው ሀብታሙ ስዩም ነው። ዛሬው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በገባው አምላካዊ ቃል መሰረት የእኛን ሞት የሞተበት የእኛን ቁስል የቆሰለበት የእኛን ግርፋት የተገረፈበት ታላቅ ዕለት ነው። በሱ ቁስል እኛ ተፈወስን ብሎ ነቢዩ ኢሳያስ እንደተናገረው በሱ መቁሰል እኛ የተፈወስንበት በሱ መሞት ደግሞ በእኛ ላይ የነበረው ዘላለማዊ ሞት የጠፋበት የተደመሰሰበት በሲኦል የነበሩ ነፍሳት ሁሉ ነፃ የወጡበት ታላቅ የነፃነት እና የሰላም፣ የፍቅር ቀን ነው። በዛሬው ዕለት በአዋጅ የተነገረው ሕግ የተሻረበት የሞት ሕግ ተሽሮ የሰው ልጆች በክርስቶስ መሰቀል የጠብ ግርግዳ የፈረሰበት ዕለት እንደሆነ ቅዱስ ጳውሎስ በኤፌሶስ ሁለት ላይ ይናገራል። የጠብ ግርግዳ የፈረሰበት ነው ይላል እና ስለዚህ ይሄ በዓል ትልቁ መልእክቱ እሱ እኛን እንደወደደን፣ እሱ ስለ እኛ ራሱን አሳልፎ እንደሰጠ፣ እኛም እንደዚሁ ልንዋደድና ልንፋቀር እንደሚገባን ነው። ዛሬም እኛ ይሄንን በዓል ስናከብር ወገኖቻችን እያሰብን ይልቁንም አገራችን ኢትዮጵያን እያሰብን ልናከብረው የሚገባ በዓል ነው። እሱ ወዶናል እና እኛም ልንዋደድ ያስፈልገናል። ዛሬ በሀገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው የእርስ በርስ መገፋፋቱ፣ በብሔር በጎጥ መገዳደሉ፣ አንዱ ሌላውን ማሳደዱ በእጅጉ የሚያሳዝን ነው። መስቀሉን የምታከብር መስቀሉን የምትወድ ሀገር ክርስቶስን የምትወድ ሀገር ሀገረ እግዚአብሔር የሆነች ኢትዮጵያ ላይ እንዲህ አይነት የዘር ጥላቻ መሰማቱና መታየቱ በእጅጉ የሚያሳፍርና የሚያሳዝን ስለሆነ ሁለት እንዲህ አይነት ክፉ አድራጊዎች ከእንዲህ ያለ ድርጊታቸው የሚቆጠቡበት መስቀሉን በማየት የምንፋቀርበት፣ የምንዋደድበት፣ የምንረዳዳበት ሊሆን ይገባል። ከገባበት ጀምሮ እስከ ትንሳኤው ድረስ በቤተክርስቲያን የሚነገሩት የሚሰጡት ትምህርቶች ሁሉ የመድኃኒታችን ኢየሱስ ክርስቶስን መከራ መቀበል ስለ እኛ መጾሙን፣ መጸለዩን፣ መሞት መነሳቱን ነው እና ይሄ ሁሉ የተከናወነው የሰው ልጆችን ስለወደደን ነው። ምንም አድርገንለት ሳይሆን እንዲሁ ስለወደደን ብቻ የወደዳቸውን እስከ መጨረሻው ድረስ ወደዳቸው ይላል ቅዱስ ቃሉ። ስለዚህ ይህንን ፍቅሩን የምናይበት ስለሆነ በዚህ መልክ እንድናከብረው አደራላለሁ አላለው እንግዲህ በዓሉ የሰላም የፍቅርና የበረከት ለሁላችንም ያድርግልን አሚን ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል በአማራ ክልል በጎ ኢትዮጵያን በሚል ስያሜ የተደራጁ ወጣቶች ዛሬ ባህር ዳር ላይ ወርሃዊ ስብሰባቸውን ሲያካሂዱ ይቅር መባባል እስከ ዛሬ ለተጠራቀሙ ችግሮች መፍትሄ ያስገኛል ብለው እንደሚያምኑ ተናግረዋል ስብሰባውን የተከታተለችውና የማህበሩ መሪዎችና አባላትን ያነጋገረችው አስቴር ምስጋናው ናት። ቀጣዩን ዘገባ ልካንልናለች። በባህር ዳር ከተማ ደግ ኢትዮጵያውያን በሚል ስያሜ የሚታወቅ የአቻ ለአቻ የመማሪያ የውይይት መድረክ የሚያዘጋጁ ወጣቶች አሉ። ወጣቶቹ ይህንን የመማሪያ መድረክ ያዘጋጁት ደግሞ በቅርቡ ነው። የሚገናኙትም በወር አንዴ ሲሆን፣ መልካም ስብዕና የሚገነቡ አስተሳሰቦችን በማንሳት እርስ በርስ እንማማራለን፣ እንተናነጻለን ይላል ሰብሳቢው ወጣት ቤንጃሚን ወንዴ ደግ ኢትዮጵያውያን ስብስባችን የተቋቋም ነው። የትኛውም የድርጊቶች ሁሉ መጀመሪያ ጽንሱ ሀሳብ እንደሆነ እና ሰው አንድ ነገር ከማድረጉ በፊት ወደ ድርጊት ከመምጣቱ በፊት ሀሳብ እንደሚቀድም ስለዚህ ሰው የሚታረምበት ቦታ፣ የሚስተካከልበት ቦታ፣ የሚለወጥበት ቦታ ሀሳቡ እንደሆነ ሀሳብ ላይ ትኩረት አድርገን አንድ ዝግጅት አዘጋጅተናል። ከዛ ቀጥለን ያዘጋጀ ነው እዚሁ ጋር በተያያዘ ነው ገንቢ ግጭት የሚል ነው። ግጭት የለም ብለን ግጭት ምድር ላይ በሙሉ አይኖርም ሳይሆን ግጭቶችን እንዴት ወደ ገንቢ ግጭት መለወጥ ይቻላል? አሁን አፍራሽ ግጭቶችን ማጥፋት እና ወደ መልካም ግጭት መለወጥ። ማንኛውም ሰው አብሮ ሲኖር ለመተናነጽ የሚሆን ገንቢ ግጭት ያደርጋል። እነዚህ ወጣቶች ከሰሞኑ የይቅርታ ሚኒስትር ታላቅ ነው በሚል ርዕስ ተሰባስበው በመንፈሳዊ ዓለም የሚታወቁ ታሪኮችን ከምድራዊ ዓለም ጋር በማዛመድ የሰው ልጅ ይቅር መባባል አለበት ሲሉ ተደምጠዋል። አሁን አገሪቱ የምትታየው አንዱ አንዱን በድሏል፣ አንዱ አንዱን ጎድቷል የሚል አገርን ወደ ማፍረስ የሚወስድ ነገር ይታያል ይታያል እና ይህን ነገር የሚቀይረው ይቅርታ ብቻ ነው። ይቅርታ ምዕራፉን ይዘጋዋል። ክፉውን ምዕራፍ የመጣውን ወደ ጥፋት ሊያመጣ ያለውን፣ ወደ ውድቀት ሊያመጣ ያለውን፣ ለመበታተን ያዘጋጀውን፣ ያንን ክፉን ጽንስ የምንደፋበት፣ የምናስወግድበት መንገድ ይቅርታ ነው። ስለዚህ ይቅርታን ደግሞ እንደ ሀገርም፣ እንደ ቤተሰብም፣ እንደ ጓደኛም ሰዎች በሚገናኙበት ጊዜ ይቅርታ መለማመድ እንዳለባቸው ነው። ወጣት ድል በድል ረታ እንደሚለው ደግሞ የመጥፎ ድርጊቶች መነሻው ሀሳብ ነው እና በተለይ ወጣቱ አሁን በሀገራችን የተዘራው መጥፎ ሀሳብ በይቅርታ መሻር አለበት ይላል መንፈሳዊ ህይወት ውስጥ የሚኖር ሰው ደግሞ ይቅርታ የሚለው በዚህ ምድር ላይ በእያንዳንዱ ሰዓትና እንቅስቃሴ ወቅት ግጭቶች ሊኖሩ ይችላሉ መጣላቶች ሊኖሩ ይችላሉ አለመግባባቶች ሊኖሩ ይችላሉ ግን እነዚህ አለመግባባቶች ግጭቶች በዚህ ምድር ላይ ፈተናቸው እስካልሄድን ድረስ በሰማይ ውስጥ የሚኖራልናል ብለን የምናስበው ያ ሰማያዊ ህይወት ዋጋ የለም ብዙ ሰው ይቅርታ የሚለውን ቃል ከቃል በዘለለ በህይወት መኖር አለመቻሉ አሁን ላለችበት ሁኔታ ሀገራችን ዳርጎናል። ከምንፋቀርበት ይልቅ የምንጋጭበት ነገር በዚህ ዘመን ላይ ተዘርቶልናል፣ በጣም በዛ። ይህንን ነገር የሰው ልጅ እንዴት ቆም ብለን ማየት እንደማንችል አይገባኝም። አንድ ሰው መጣና ክርስቶስ ኢየሱስን ጠየቀው አንድ ጥያቄ። ወደ ህይወት ልግብ መግባት እፈልጋለሁ ግን ላደርጋል ባልንጀራ እንደራስ ራሱ ወደ እግዚአብሔር መንግስት ለመግባት ባልንጀሮቻችንን እንድንወድ ታዘናል። በቃ ይቅር የምንለው ምንድን ነገር ነው ስትሉ የመጀመሪያ የተደረገብን ክፉ ንግግር ሊሆን ይችላል። የቀረበብን ክፉ ሐሳብ ሰው ይቅር ማለት አለበት። ብዙ ሰው ለጥላቻ ወይም ደግሞ ለግጭት መነሻ የሚሆኑ ሐሳቦችን በጊዜ በእንጭጡ መብጠት ባለመቻላችን ኋላ ላይ ለአካላዊ ጥቃት እንዳረጋለን ራሳቸው። ስለዚህ ሰው ይቅር ስንል በቦክስ የመታንን ያደማንን ያቆሰለንን ያሰረንን ያንገላታንን ብቻ ሳይሆን ክፉ ንግግር የተናገረንም ይቅር እንድንል ያስፈልጋል። ወጣት ታደሰ ደግሞ ለሀገራችን የሚበጃትን ነው እኛ ወጣቶች አሁን እየሰራን ያለን ይላል። ሀገራችን የሚያስፈልጋት የመጀመሪያው ነገር መደማመጥ ነው። ለመደማመጥ ደግሞ ይሄኛው ይቅር ይሄኛው ጉዳይ ላይ እናውራ ማለት ያስፈልጋል። ሰው ይቅርታ የሚለው ሚስጥር ይቅር ከሚለው ይነሳል ማለት ነው። ለኔ የገባኝ። ስለዚህ ሀገሪቱን የሚያስፈልጋት ይሄ ነው። ለመስማማት ለመደማመጥ ለመነጋገር ያላስፈለጉ ነገሮች አሉ፣ የማያስፈልጉ ነገን የማያስኬዱ ነገሮች አሉ። እሱን ይቅር ብለን ከዛ ለመነጋገር ለመደማመጥ መስማማት መቻል አለብን ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አድማጮች እንግዲህ በመግቢያችን ላይ እንደገለጽንላችሁ ዛሬ ስቅለት ዕለት ነው። በገና ጋብዛችሁ

ቢና ቪ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ፣ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅቱን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። አለሙ አጋ በበገናው አብረዋችሁ ጥቂት ይቆያሉ። የዛሬ ዘመን ሰው ትጉት ተዋራጅ ሆኗል። ለፍጥረት ግን አይጠፋም